ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት የአንደኛ ዓመት የሢመት በዓላቸውን ሲያከብሩ ባደረጉት ንግግር ላይ በበርካታ ኢትዮጵያውያን ዘንድ የተለያዩ አስተያየቶች እየተሰነዘሩ ይገኛሉ። የጠቅላይ ሚኒስትሩን ንግግር በቀጥታ የቴሌቪዥን ስርጭት መመልከታቸውን የሚናገሩት በዲላ ዩኒቨርሲቲ የሕግ መምህር የሆኑት አቶ ደጀና አላምረው የጠቅላይ ሚኒስትሩን ንግግር ተስፋ ሰጪ የለውጥ ጅምሮች መኖራቸውን ያመላከተው ሆኖ እንዳገኙት ተናግረዋል። ይሁን እንጂ አሁን ባለው ሁኔታ ጠቅላይ ሚኒስትሩ በተለያዩ መድረኮች የሚያደርጓቸው ንግግሮችና በተግባር የሚታዩት እውነታዎች አለመጣጣማቸው በአንዳንድ ወገኖች ዘንድ ለውጡ በጥርጣሬ እንዲታይ ምክንያት እየሆነ ይገኛል ብለዋል። ትናንት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሰጡት ሀሳብ የምንበለው መግለጫ በንግግር ደረጃ መልካም ናቸው የሚል እይታ አለኝ። ለውጡ እንደ ለውጥ ከወሰድ ነው ጅምሮ አለ። ነገር ግን እስካሁን ቀሪ በጣም ብዙ በርካታ ስራዎች እንዳሉ የሚያሳይ ነገር ነው የሚታየው እና በተለይ በተግባር የምናየው ነገር እና ጠቅላይ ሚኒስትሩ በቃል የሚናገሩት ነገር ሁለቱም መሬት ላይ የተለያዩ ነገሮች አሉ። ጠቅላይ ሚኒስትሩ ቃል ሲገቡም በተግባርም በተለያዩ ነገሮች ሲናገሩ እንደምንሰማው ለውጡ የጋራ የኢትዮጵያውያን ድል ነው ሲሉ ሰምተናል እና እራሳቸው የሚመሩት ድርጅት የሚያሳያቸው በተግባር የምናያቸው ነገሮች እሳቸው ከሚመሩት ድርጅት ውስጥ ያለው ማህበረሰብ ለውጡን በጥርጣሬ እንዲያዩ ምክንያት የሆኑ ነገሮች አሉ። በዲላ ከተማ በንግድ ስራ የምትተዳደረው ሌላው አስተያየት ሰጪ ወጣት ስናፍቅሽ አበራ በበኩሏ በትናንቱ የጠቅላይ ሚኒስትሩ ንግግር ደስተኛ መሆኗን ተናግራለች። በሀገሪቱ ባለፈው አንድ ዓመት የተመዘገቡ ስኬቶችን መካድ አይቻልም የምትለው አስተያየት ሰጪዋ ህዝቡ ጠቅላይ ሚኒስትሩ አገራቸውን ለማገልገል ያላቸውን ተነሳሽነት በመረዳት ሊደግፋቸው ይገባል ብላለች። በነጻነት ሀሳባችንን እንኳ ን ለመግለጽ ያለውን ነገር ለመግለጽ መቻላችን ትልቅ ነገር ነው። ማን ነበር አሁን መንግስትን እንዲ እንዲ ነው ብሎ ተቃውሞ የሚወጣ የነበረው? የትኛው የፖለቲካ ፓርቲ ነበር? በነፃነት ሚዲያዎቹ ስፒዮድ የትኛው ሚዲያ ነበር በነፃነት ስላለው ነገር ስለ ህብረተሰቡ የሚያወራ የነበረው? አሁን ላይ ግን ነጻ ነገር አለ። ያንን ነገር ተጠቅመን የሚለውጠውን ነገር ብንደግፈው መልካም ነው። ህዝቡ መንግስት ሲያገኝ ህዝቡ መገኘት አልቻለም። በቃ ትልቁ ነገር ያ ነው። ህዝቡ ነፃ ሆነው ሀሳቡን እንትን እያለ አብሮት ቢሆን ደስ ይለኛል እኔንም ጨምሮ። እኔ ደግሞ አለውለት ላብይ የዲላ ዩኒቨርሲቲ የህግ መምህሩ አቶ ደጀን በበኩላቸው ከጠቅላይ ሚኒስትሩ የሰሟቸው ምክሮች፣ ተግሳጾችና የይቅርታ መልእክቶች መልካም ቢሆኑም በቀጣይ ግን ለውጡን የተሟላ ለማድረግ የህዝቡን ማህበራዊ መሰረት ማስተካከልና ተቋማዊ አደረጃጀቶችን መዘርጋት ይገባል ሲሉ መክረዋል። አሁንም መደረግ ያለበት አንደኛው ማህበራዊ መሰረቱ ማስተካከል ያስፈልጋል። በተለይ በተለያዩ ቦታዎች አንድን ህዝብ ከሌላ ህዝብ፣ አንድ ብሔር ከሌላ ብሔር ሊያናክሱ የሚችሉ ነገሮችን ማስተካከል ማድረቅ የሚችል ማህበራዊ መሰረት ያስፈልጋል። ሌላኛው ይሄ ለውጥ ሊመራ የሚችል ተቋም መኖር አለበት። ተቋሙ ብቻ ሳይሆን ተቋማዊ አደረጃጀት እስከታች ድረስ መውረድ መቻል አለበት። ፍርድ ቤቶችን በተመለከተ የፖሊስ እና የጸጥታ ተቋማትን በተመለከተ እስከ ታች ድረስ ለውጡ ሊደርስ ይገባል። አሁን ለውጥ የምንለው ላይ በቲም ወይም በቡድን ያሉትን አካላት ነው እያየን ያለው እና ህዝቡ ግን ያለው ታች ነው ስለዚህ ታች ላይ ስራዎች ያስፈልጋሉ እና ተቋማዊ ለውጥ ተቋማዊ ሪፎርም እና አደረጃጀቱ ውስጥ ከታች ድረስ ወርዶ ስራ መሰራት አለበት እና ህግና ስርዓት መከበር መቻል አለበት። እያንዳንዱ ለውጥ እንቅስቃሴ ብለን የምናየው ነገር የህግ ልጓም ካልተሰራለት፣ በህግ ካልተሸበበ እያንዳንዱ እንቅስቃሴያችን መብት ቢሆንም ከመብቱ በስተጀርባ ግዴታ እንዳለ ሊሰራ የሚችል ተቋም መኖር አለበትና ተቋሞች ላይ ፋንክሽናል እንዲሆኑ መንግስት ማድረግ አለበት ብዬ አምናለሁ። ለዲደብሊው ዘገባ ሸዋንግ ዛወጋየው ከጌዲዮ ዞን ዲላ።